É não sei.

ወደ ሚካኤል እንዲህ ብለው ይገኛሉ። ለሁሉም እዚ ያለው ብለዋል ሰለሞን ልጠይቀው ነበር። በተገናኘን ሞት የሚሞትበት ጊዜው መች ሆንም እኔ ፈቃዳቸውም ሳልጠይቅ ዘርፍያቸዋለ። ሞት የሚሞትማ ክርስቶስ በስብሐት ዳግመኛ ሲመጣ የሞተው ሲነሳ የሚሞት ሲታጣ ሞት ከናካቴው ያኔ ይሆናል ሞቱ በክርስቶስ ምጽአት ባልቦ ማህለቅቱ በክርስቶስ መንግስት ባልቦ ማህለቅቱ። ራሳቸው የቅርስ ያህል የገዘፉ ለሚወዷቸው ወይ ለጥበብ አድናቂዎቻቸው ብቻ ሳይሆን ለሀገርም ጭምር ለጠፋው የቅርስ ቅብብሎሽ ማሳያ ሆነው በሕይወት ከቆዩ ከእርሱ ትውልድ ከአንጋፋዎቹ አንጋፋዎች ጥቂት ጉምቱ ከያንያን ውስጥ አንዱ ነበር በሰማንያ አራት ዓመቱ በቅርቡ ከዚህ ዓለም በሞት የተለየው ዘርፈ ብዙ ባለሙያው አንጋፋው ከያኒና መምህር ተስፋዬ ገሰሰ ሕይወትና ሥራውን ልንዘከር ከሙያ ልጆቹ ሦስቱን ጋብዘናል አሁን ለየት ያለ አድናቆትና አክብሮት የተቸረውን መምህርና ከያኔ ሕይወትና ስራዎች ሊያወጉን በራሳቸው መንገድ ዘርፈ ብዙ ባለሙያነቱን የተካኑ የተቃኑ እውቅ የመድረክ ሰዎች የትነት ኔውና አልማየሁ ታደሰ ከአዲስ አበባ፣ አልማየሁ ገብረ ሕይወት ደግሞ ከዚህ ከዋሽንግተን ዲሲ በስልኩ መስመር ተገኝተዋል። እንግዶች አመሰግናለሁ፣ እንኳን ደህና መጣችሁ። እንኳን በጣም በተለየ የሀዘን ዜና ባለበት ሁኔታ ውስጥ ነው ያገኘኋችሁ። ጋሽ ተስፋዬ ከጥቂት ቀናት በፊት ከዚህ ዓለም በሞት ተለይተዋል። ከሀዘን ባሻገር ህይወትና ስራውን ትውስታችሁንም ጨምረን የምንዘከርበት ፕሮግራም ላይ ነው የጋበዝኳችሁ። ጌትነት እና አለማየሁ በርከት ካሉ አመታት በፊት የኢትዮጵያን ቲያትር ታሪክ የሚዘክረ ወደኋላ በርካታ አመታት ተመልሶ ከመሰረቱ ቲያትር የጀመረበትን እናም በወቅቱ ያለበትን ደረጃ የሚመለከት ዝግጅት ላይ አራት ሆናችሁ አሁን በዚህ ውይይት ውስጥ የሌለችውን ሙሉ አለታደሰን ጨምሮ ከጋሽ ተስፋዬ ጋር በውይይት አግኝቻችሁ ነበረ። እንግዲህ ከዚያ በኋላ ለመጀመሪያ ጊዜ ማግኘቴ ነው። ለአድማጮች ግልጽ ለማድረግ ሁለት አለማየሁዎች ናችሁ። አለማየሁ ገብረ ህይወት በተለያዩ ፕሮግራሞች ቅርብ አይደለም ስለሆንክ እናገኝለን ብዙ ስለሆነ ሰው ነው የምንነጋገረው። ተዋናይ፣ አዘጋጅ፣ ገጣሚ፣ ደራሲ በመድረክ ቲያትር እንኳን ሁሉንም ዘርፎች የሚሰራ፣ ተርጓሚ፣ መምህር፣ ጸሐፊ ተውኔት። እስኪ እንደ ቅርብ ወዳጃችሁም እንደ ሙያ አጋራችሁም መንገድ እንዳሳያችሁም ሰው የቲያትርንም ህይወት ታሪክም ወደኋላ እንድትመለሱ ትውስታችሁን እንጋራ። ተስፋዬን እንደት እንዴት ነው የምታስታውሱት? ጌትነት ከአንተን ጀምርና በየተራ ትቀባበላላችሁ። እንዳልከው በጣም ብዙ ሰው ነው ጋሽ ተሳዬ። ጋሽ ተሳዬም እንግዲህ አንድ በጣም በማይበርድ የቲያትር ጥበብ ፍቅሩ ነው እኔ የማስታውሰው። ሁልጊዜ ይገርመኛል። ስልሳ አመት በላይ አንድ ሰው ተወልዶ አድጎ አዛውንት የሚባልበትን እድሜ እሱ በቲያትር ጥበብ ኖሯል እና እስካሁን እስከ መጨረሻው አሳ ድረስ እንዲሁ በጣም የጋለ የቲያትር ፍቅር የነበረው ሰው ነው። በተረፈ በቀላሉ ለመግለጽ እኮ እንዳልከው በጣም አስቸጋሪ ነው ጋሽ ተሻይ እና የተለየ ባህሪ ያለው ሰው ነው። ቅን ነው፣ ደግ ነው፣ ተቆርቋሪ ነው። ለሙያውም፣ ለባለሙያውም ወጣቶች እንዲያድጉ፣ እንዲበቁ ሽንጡን ገትሮ የሚሟገት ነው። አሁን አንዳንዴ የበፊቶቹ የኋለኞቹ ሲመጡ የመገፋፋት ነገር አለ ይባላል ጋሽ ተስፋዬ ጋር ይሄ ሁሉ የለም እና በጣም ሙሉ ሰው ነው። ቀጥተኛ ሰው ነው። ባለፈው እንግዲህ ከሁለት ወር በፊት ነው ሰማንያ አራተኛ ዓመቱን በሁለት ሺ አበሻ አክብረን ነበር። እንግዲህ ከሁለት ወር በኋላ ይኸው በመሀላችን የለም እና እስከዛ ሰዓት ድረስ ከፍቅሩ ጋር የኖረ ነው ትያትር ተርጓሚነቱ፣ መምህርነቱ። በተረፈ የቲያትር ቤት ምርጥ አስተዳዳሪም ነው ብሔራዊ ትያትርን ስራ አስኪያጅ ሆኖ ሲሰራ ነው እኔ ወደ ብሔራዊ ትያትር የተቀላቀልኩት እና ለአጭር ጊዜም ቢሆን በቅርበት ያገኘሁት እና ከዛም በላይ ትያትር ቤቶች እንዲፋፉ አሁን በቁጥር እንዲየመነመኑ ሊሄዱ በክፍላተ ሀገር ደረጃ ወሎን፣ የጎጃሙን፣ የጎንደሩን በብሔራዊ ትያትር ስር እንዲቋቋሙ ያደረገ ለባለሙያዎች በጣም ብዙ ጥቅሞችን ያስጠበቀ የጥበብ ሰው ነው እና የአስተዳደር ሰውነቱም አለው። የቲያትር ማነጃነ የአስተዳደር ሰውነት ብልሃል ጌትነት፣ በጣም አስገራሚ ጊዜ የምታነሳልን ይመስለኛል። እንዳልከው በስራ መጀመሪያ ግድም የገጠመህ በውጭ ከምታውቁት ስራ ላይ ስትሰማራ ከአብረውት ከሚሰሩት ወይም ከሚያስተዳድራቸው የተማርከውንም ጨምሮ የተናገርክበትን አጋጣሚ ሰምቻለሁ። ቆየት ብለን እናነሳለን። አለማየሁ፣ ወደ አንተ ልምጣ። እዛው አዲስ አበባ ልቆይና አድማጮች እንደ ግሜ ላስተዋውስ። አለማየሁ ታደሰ አዲስ አበባ፣ አለማየሁ ገብረ ህይወት ዲሲና ስለ ጋሽ ተስፋ ያላችሁን ትውስታ እንድትነግሩኝ እንደ በጠቅላላይ ከሚሰማችሁ ስሜት እንጀምርና በተለያዩ የሚያዘርፎች በመምህርነቱ ያለውንም በተለያዩ የጥበብ መስኮች የሚሰራቸውን አንዳንዱን እየነቀስን እንጫወታለን። እስኪ እንግዲህ ቀደም ብዬ እንደጠቆምኩት ህይወቱን መዘከር ምናልባትም ጋሽ ተስፋዬ ሊመርጠው በሚችለው መንገድ የሱን ህይወት ከፍ አድርገን ለማየት የምንሞክርበት ነው። ምንም እንኳን ገና ትኩስም ቢሆን ሐዘናችሁ ይበልጡን የጋሽ ተስፋዬን ህይወት ወደሚመለከተው ነው የምናዘነብለው። አለማየሁ ከጋሽ ተስፋዬ የጥበብ ልጆች አንቱ ብለው ከሚጠሩ ጥቂቶች ውስጥ ትመስላለሁ። እስኪ ጀምርልን አ ይገርማ አጋጣሚ ከሀረር ወደ አዲስ አበባ ዩኒቨርሲቲ መጥቼ ያኔ ሀሳቤ ጭንቅላቴ ውስጥ የነበረው ወይ ኢኮኖሚክስ ወይ ጂኦግራፊ ለመማር ነው፣ እና የቲያትር ዲፓርትመንት መኖሩን እንኳን አላውቅም። የሆነ ቀን ባህል ማዕከል ላይ በሶስተኛ አመት የቲያትር ተማሪዎች የቀረበ ተብሎ የገዝተሰ ሰት ነው ሃይ ስኩል ትንሽ እንቅስቃሴ ምናምን ነበርና አ ይሄ ነገር አለ እንዴ የሚል እንደወስን ወደ ወደ ዲፓርትመንቱ እንደወስን የሆንኩበት መነሻ እዛ ባህል ማዕከል በር ላይ የተለጠፈ የጋሰብሰ ፖስተር ነው። እሱን አላስታውሰውም። ከዛ በቃ ምረጡ እና ወደ ዲፓርትመንት ግቡ ሲባል የመጀመሪያ ምርጫ አድርገን ኦዲሽን ነበር እያንዳንዱ ዲፓርትመንት ሲገልጽ ጋሽ ተስፋዬ ነበሩ፣ እንትን የሚሉት የትያትር ዲፓርትመንት በቃ ማንም ማንም የትኛውም ዲፓርትመንት የራሱን ዲፓርትመንት እንደዛ አስተዋውቁ። አውቅ ፍላጎት የሌለውን ሰው ሁሉ እንኳን የሚያነሳሳ ነው እና እንግዲህ ሁሉም ዲፓርትመንት ሰምታችሁታል። ህግ አለ፣ ሐኪም አለ፣ ምን አለ ይሄ ሁሉም የሚጠቀልለው ሙያ ይሄ ትያትር ነው። በትያትር ውስጥ የሕክምናው የጦርነቱ የቤተሰብ አስተዳደሩ የምኑ ሁሉ ነገር ያለበት ጠቅልሎ የያዘ ሙያ ነው። በዛ ላይ ሁሌ ከሕዝብ ፊት የሚመራ ሙያ ነው እና ወደዚህ ብትመጡ በጣም ደስተኛ ትሆናላችሁ። የሚ በጣም ሞቅ ያለ ያው አቀራረባቸውን ታውቀዋለህ ከፍ አድርገው ነው የገለጡት። እና ከዛ የመጀመሪያ የትያትር ትወና የትወና ኮርስ በጋሽ ተስፋዬ ነው ያገኘሁት ጌታቸው ታረቀኝ ገና ተመርቆ ወጥቶ አሲስታንት ሆኖ ሁለቱን ነው፣ እና የሚያስተምሩበት መንገድ እንዳንፈራው እንዳንፈራው። ምክንያቱም እንግዲህ አብዛኞቻችን ሁሉም ማለት ይቻላል ኤሌመንተሪ ትምህርት የለም፣ ሃይስኩል ስለ ትያትር ስለ ድራማ የለም፣ ምን እንደሆነ እንኳን አናቅም። አ ብለን የምንጀምረው ዩኒቨርሲቲ ነው። አሁን ሌላው ሀገር አብረው ገና ከኬጂ ጀምሮ ተውነው ደሰቶቻቸውን አንብበው ነው የሚያደርጉ እኛ እንግዲህ ዩኒቨርሲቲ ደረጃ ስንደርስ ነው ሀ ብለን ራማ ምንድን ነው ተማሪ ምንድን ነው የሚለውን ሁሉ ጀምረን የምንማረው። ስለዚህ ይከብዳል። ግን በጣም በቀለለና ፍቅር በሚያስይዝ መንገድ ነው ያስተማሩ። ሰሞኑን የዋልታ ቴሌቪዥን ከማረፋቸው ይሆን አንድ ወር ነው እንደዚህ አካባቢ ኢንተርቪው አድርጎን ነበረ እዛ ላይ አንድ ዳያሪ የተዋናይ ዳያሪ ብለው ያስተምሩን የነበረ የጻፉልኝን አስተያየት አይቼው አስታውሾ ለዛ ለኢንተርቪው ተጠቅሜዋለሁ እና ለእያንዳንዳችን የሚሰጠው አስተያየት እኛም ሁሉ ተማሪ ማኔጅ አድርጎ ስሜት ተረብቶ ያለበትን ድክመቱን፣ ያለውን አሪፍ ነገር ተረብቶ እንደዛ አይነት ዝርዝር በሆነ ያለመታከት የማስተማር ፍቅር እንግዲህ ከቅርብ ጊዜ ድረስ ሲያስተምሩ ነበር። በዚህ ደረጃ መገኘት

አሁን እኔ አንተ ማለት እፈልጋለሁ ግን አልችልም። ያኔ ገና እንደመጣ ነው። እርሶ እሳቸው እያሉ እያልን ገና በዛው ቅኝት ቀርቶብኝ። ሌላው ሰው አሁን አርቲስት ወይ እንደዚህ አንቶ አይባልም ይባላል እና እየጥፋተኝነት ስሙት ይመጣብኛል። ሁሉም አቅርበው አንዳንድ ዲቴል የማይወሩ ለምሳሌ ውሎ ወይ ህመም ዛሬ እንትን ብያለሁ፣ በቃ ስለዚህ አንገናኝ ምንትን ትላላችሁ። ምክንያቱም እንትን ወስጄ እንዲ ወስጄ ብለው የሚነግሩት መንገድ ጊዜ ሰው እንደዚህ ያወራል። እንዲ ትልቅ ሰው እንደዚህ ቅልል አድርጎ ይህንን ከባድ ሰው የሚያፍርበትን ነገር እንደዚህ ይናገራል። ሁሉም ነገር አምደው እጅ ላይ አድርገው ነው የሚያሳዩት፣ እና በጣም የሚገርም ስብዕና ነው ያላቸው። መልካም አለማየሁ ጋሽ ተስፋዬ፣ አንተ እንድትል አላስገደደህም። በጣም እንደምትቀርበው በሙያም በጣም በቀረበ ስሜት ሲናገር ሰምቻለሁኝ። አንተ እንድትል ጠይቆ አያውቅም። እኛ ጋር ቃለምልልስ እንኳን አንተ በሉ ነው የሚለው እና እኔም እንደ ቀላል አድርጌ ነው የተቀበልኩት። አልተገደድክም። በጋሽ ተስፋዬ እኔ በምገልጽበት ቦታ እኔ ፊትለፊትም እርስዎም አንቱም ለማለት የሚያስደፍር ጨዋታና እንትን አልነበረም፣ ቅርበትና ያ ነገር ውስጤ እንደተቀመጠ ነው ያለው። ለራሴም የሆነ አንዳንዴ ኦድ ይሆንብኛል እንደዚህ እያልኩ ስናገር፣ ካለው ካለው ፍቅርና አክብሮት አንቱ ማለት ማራቅ ሊሆን ይችላል፣ ግን በቃ አንድ የገባ ነገር አለ። እንግዲህ የጋሽ ተስፋዬን ህይወት ስንዘከር ምንም እንኳን ገና የሀዘኑ ስሜት ከውስጣችሁ አልወጣ አንድ ታላቅ ሰው ማጣታችሁን በቅርበት የሚሰማችሁ መሆኑን እንረዳለሁ። የተለዋወጠ ስሜት ቢሰማችሁም ከጋሽ ተስፋዬ ጋር ወይም ስለ ጋሽ ተስፋዬ ሲወራ ቀለል ባለው ስሜትም ነው እና አለማየሁ ወደ አንተ ልምጣ። ወደ ዋሽንግተን ዲሲ አለማየሁ አለማየሁችን እያፈራረቁ ስጠራ አድማጮች የትኛው እንደሆነ ዩ ነው። ስለ ጋሽ ተስፋዬ የሚነገረው ነገር ብዙ እንደመሆኑ ከሙያ እስከ ህይወት ድረስ አቅጣጫውን ለመለየት ሁሉ እስኪቸግር ድረስ ይሄዳል። በመልክ በመልኩ የምታወሯቸውን ነገሮች ለማደራጀት ሞክሬያለሁ። ግን እስኪ አሁንም ከጠቅላላው ስሜት አለማየሁ እዚህ ወደ ዩናይትድ ስቴትስ በመጣበት ጊዜ በ2015 ለሲድ ሽልማት ድርጅት በተሸለመበት ጊዜ ከአንተ ጋር ነበር፣ በአብዛኛውን ጊዜ የሚያጠፋው ሌላ ቀርቶ ወደ እኛ ጋር እንኳን አብራችሁን የመጣችሁት። ከዚያ በኋላም ብዙ የጥበብ ምሽቶች አብረነው አሳልፈናል። ከከተማ ወጣ የሚባልበትን ጨምሮ አብረህ የምታሳልፍባቸው ብዙ ጊዜያት ከነበራቸው ሰዎች ውስጥ አንዱ ነበር። ምናልባትም ወደ ኋላ ሄደ፣ እንደ ጌትነትና እንደ አለማየሁ ደግሞ የትምህርት ቤትም የሙያ መስክ አጋጣሚዎችንም ልትጨምርልን ትችላለህ። እስኪ ግን ከዩናይት ስቴትስ ተነሳ። እሺ እንግዲህ ቅድም አሌክስ የተቸገርበትን ነገር አውቀዋለኝ። አንዳንድ ጊዜ እኔ ለምሳሌ አብየ መንግስትን በጣም በጣም ከሚቀርቧቸው ውስጥ አንዱ ነበር። ተማሪ ሆኝም ማለት ግን አንቱ ብዬ ጀምሬ መውጣት አልቻልኩም። አሁን ጋሽ መንግስት ይሏቸው አሉ። አንዳንድ እንደዚህ ይቸግርሃል። ጋጨጋይን የመጀመሪያ ቀን ሶስተኛ ዓመት ተማሪ ሆኝ ቢሮ ሄጄ ልጠይቀው አንኳኩቼ ገብቼ፣ እኔ እንደ ቆምኩ እሱ ቁጭ ብሎ ኋላ ተነሳ ቆመ እና ስንዳዋራ ጋጨጋይን ላናግርህ ነው የመጣሁት በቃ አንተ አልኩት። ከዛ በኋላ አንተ ብዬ ጨረስኩ ከመጨረሻው ድረስ እና እንደዚህ ቀላል ነው። ጋሽ ተስፋዬ ግን ይቸግርሃል። አሁን የአሌክስ እንትን እረዳዋለሁ እና እዚህ ሲመጣ እንግዲህ ያው በፊትም ወዳጆች ነበርን። በጣም ቀርበዋለሁኝ። በጣም እወደዋለሁ ፐርሰናሊቲውን። እውነቴን ነው የምነግርህ። ሁለት ሰዎች ነው የምጠራው ጋሽ ተስፋዬ ልክ እውነተኛ፣ ቅን እና የግንባር ስጋ ሀሳቡን ፊትለፊት የሚናገር ። ሃይማኖት አለሙ በአንድ ኢንተርቪው ወቅት አባ መርግ ነው የምንለው ሲል ሰምቸዋለሁ። አንተን ያየ ፊትለፊት ነው የሚነግርህ እና ዲፕሎማት አይደለም ግን የሚነግረን ደግሞ እውነቱን ነው አለ። ፊት ላይ ያለውን ጉድፍን ፊት ለፊት ነው የሚነግርህ፣ አለ እና ሲቀርብህም እና የዚ አይነት ግልጽ የሆነ ሰው ነው እና በጣም ወደዋሉ። እኔ ከታደሰ ወርቁ ጋር ነው ማነጻጸረ ለምን መሰለ ታደሰም እንደዚህ አይነት ሰው ነበር። ሌላው በአርቲስቱ አርቲስት አካባቢ አሁን የምልህ በቲያትር ቤቶች አካባቢ ፊት ለፊት አንዳንድ እዚህ ታመሰግነው ከጀርባ የምትለው ነገር አለ። ግን በጋሽ ተስፋዬ እና በታደሰ ወርቁ ላይ እኔ ባረኩት እንደ መለስተኛ ዳሰሳ ሰዎችን ብዙ አናገር ያለው ጋሽ ተስፋዬ በተመለከተና ተመሳሳይ ነው። ሁሉም አንድ አይነት፣ ከትልቅ እስከ ትንሽ። አሁን እንግዲህ ጌትነት ተማሪ የሆኑ ሲገባ የነበረውን ሲናገር ትላንት ሰምቼዋለሁ። ከሱ በፊት የገቡ ኋላም የመጡት ነባሮቹም ደጋይ ተስፋ ያላቸው አክብሮትና የሚናገሩት በፊት ለፊትም ከጀርባ የሚናገሩት አንድ ነው። ሁሉም ማለት በሚቻል ሁኔታ ስለ እሱ ፐርሶናሊቲ ይስማማሉ። ምን አይነት ግልጽ፣ ምን አይነት ቀና ሰው፣ ሁሉን አክባሪ እና ቤተሰባዊ እንደነበረ ና ይሄን ባህሪ እዚህም በመጣበት ጊዜ አይቼዋለሁ ና እዚህ አብሬው ስዞር እንዳልከ ስንሄድ ማወቅ የምፈልገው ስለ እሱና ስለ አለፉ ሰዎች፣ አሁን ሰጋይ ጸጋይ እንዲነገረኝ፣ ስለአብይ መንግስቱ እንዲነገረኝ ነው ማላቀው፣ የልጅነታቸውን፣ የወጣትነታቸውን፣ የጉልምስናቸውን እና ሌሎችም። አሁን ጋሽ ሙልጌታ እዚህ ነበር፣ ሙልጌታ ሉ እንዲ ብቻ በመሀላቸው የሆነ አቤ ጉበኛን በተመለከተ እና ስለ እነሱ ሰዎች እንዲያወራ ነበር ማድረገው እና ተገናኝተን ሳናስበው ይመሻል። እና የመንበረ ትደውሉን አንተ መድኃኒቱን ስጠህዋል ስለሽ መጣ ነበር። አብራ ወስዷል መድኃኒቱ ትላለች። እና አዎ አይ ወስዷል። እንደዚህ ላለ ሳናስበው ና ከተስፋዬ ጋር ሆነ አይጠገብም። ጨዋታው ግልጽ ነው እንዳልኩ፣ ብዙ ነገር ነው የምታገኝበት። እና እዚህም እናንተም ጋር ስናመጣው የሆነውን ነገር ሁሉ ታውቃለህ። ሽርሽር በሄድንበትም ጊዜ አንዳንዴ ልክ ሃይማኖት እንዳለው የእሱ ግልጽነት ከመስመር ያልፍና ሰዎችን ሊያሰኝ ይችላል እና ይሄ አባ መርግ የተባለው ነገር ያው ያጋጠመን ታውቃለህ። አሁን እዚህ ላይ እሱን ማሳት ብዙም አያስፈልግም፣ ግን በቃ እኔ ይሄ ነገር ይታየኛል እና ግን በጥቅሉ ምን መሰለህ፣ ቅድም ጋሽ ጸጋዬን ካነሳው አይቀርም አስፋው ለገብርኤል የሚባል ጋሽ ተስፋዬ ላይ ሕይወት ታሪክ ሊሰራ የኛ ባች ነበርና እኔ ጋሽ ጸጋዬን አናግሬ መጣሁ ስለው ሌላ ጊዜ እባክህ ውሰደኝ እኔንም አብረን አስተዋውቀኝ እና እንጠይቀው ስለ ጋሽ ተስፋ ያለኝ እና ይዤው ሄድኩኝ ምን አለ ጋሽ ጸጋዬ ተስፋዬ ገሰሰ የመድረክ ንጉስ ነበር። ሀምሌትን ሲጫወት ብታዩት ይህን ንጉስነቱን ታረጋግጡ ነበር አለ ጋዜ ጸጋዬ። እንደዚህ ነው በቃሉ ያለው። እንግዲህ ጋዜ ጸጋዬ ምስጋና ላይ ቁጥብ ነው ማለት በጣም ማወቅ አለበት ወይም በደጋግሞ ማየት አለበት እና እንደዛ ነበር ያለው። ሌላው ጌትነት ዩቲዩብ ላይ ያየሁት ብሔራዊ ቲያትር ሺ ስነስርዓት ላይ ሲናገር ከሰማሁት፣ ተማሪ ሆኝ ያየሁት ከአብየ መንግስቱ ጋር የነበረውን ቅርበት ነው ጋሽ ተስፋ የታላቁን ኢትዮጵያዊ ከያኔ ተስፋዬ ገሰሰን ህይወትና ስራዎች ለመዘክር ከእውቅ የመድረክ ሰዎች ጌትነት እንየው፣ አለማየሁ ታድስና አለማየሁ ግብረ ህይወት ጋር የጀመርነውን ወግ ነው የተከታተላችሁት አድማጮች፣ ወጋችን አላበቃም። ሙሉ ውይይታቸውን በድረ ገጻችን እና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን ሶስቱን ከያኔያን እንግዶቼን ለጊዜያቸው አመሰግናለሁ። ጊዜርስተልኝ